እስካሁን ባሉት አመላካች ሁኔታዎች ከተካሄደ በአስር ዓመታት ውስጥ መካከለኛ ገቢ ያላት ሀገር የመሆን ግባችንን እናሳካለን ሲሉ የኢትዮጵያው ጠቅላይ ሚኒስትር ተናግረዋል። ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ይህን ያሉት የአፍሪቃ ንግድና ኢንዱስትሪ ምክር ቤቶች ስብሰባ ዛሬ አዲስ አበባ ላይ በተጀመረበት ወቅት ነው። እስክንድር ፍሬው ዘገባ አድርሶናል። አንዳንዶች የተለጠጠ ሲሉ የሚገልጹት የኢትዮጵያ መንግስት የእድገትና ትራንስፎርሜሽን እቅድ እንደዚሁም ሌሎች የልማት ውጥኖችና እንቅስቃሴዎች ዓላማቸው በተደጋጋሚ እንደተገለጸው ሀገሪቱን በአጭር ጊዜ ውስጥ መካከለኛ ገቢ ካላቸው ሀገራት ተርታ ማሰለፍ ነው። የዛሬው የጠቅላይ ሚኒስትር ኃይለማርያም ደሳለኝ መረጃም ከእነዚህ ሁሉ አንጻር ይታያል። የአፍሪካ የንግድና ኢንዱስትሪ ምክር ቤቶች ስብሰባ በአዲስ አበባው ሂልተን ሆቴል ሲጀመር የመንግስት የልማት እቅዶች እየሰሩ ተገቢውን ውጤትም እያስገኙ መሆኑን በንግግራቸው መግቢያ ጠቅሰዋል ጠቅላይ ሚኒስትሩ። ከሁሉም በላይ ግን በመንግስት ብዙ እየተባለለት ያለው መካከለኛ ገቢ ያላቸውን ሀገራት የመቀላቀል ግብ ሩቅ እንዳልሆነ ተናግረዋል። ኢትዮጵያ ኢስ ዋን ኦፍ ዘ ፋስተስት ግሮዊንግ ኦይል ኢኮኖሚስ ኢን ዘ ወርልድ መገናኛ ብዙሀን ዘገባዎች ልትረዱ እንደምትችሉት ኢትዮጵያ በፍጥነት በማደግ ላይ ካሉ ነዳጅ አምራች ያልሆኑ አገሮች አንዷ ናት። ፖሊሲዎቻችንና ስትራቴጂዎቻችን ብቃትና ጥራታቸውን አረጋግጠዋል። እናም አሁን ያሉትን አመልካቾች ከተከተልን መካከለኛ ገቢ ያላት አገር የመሆን ግባችንን በአስር ዓመት ውስጥ እናሳካለን ብለን እናምናለን። ጠቃሚ በሆነ ጉዳይ ላይ የሚወያይ እንደዚህ ታላቅ ጉባኤ አዲሱን የአፍሪካ እድገት ጉዞ በምትወክለው በአዲስ አበባ መካሄዱም ተገቢ ነው። ጠቅላይ ሚኒስትሩ የጠቀሱት የአፍሪካ ንግድና ኢንዱስትሪ ምክር ቤቶች ስብሰባ የሚወያየው የአህጉሪቱ ሀገራት እርስ በርስ የሚያደርጉትን የንግድ ልውውጥ በማሳደግ ላይ ነው። የአፍሪካ ሀገራት እርስ በርሳቸው የሚያደርጉት የንግድ ግንኙነት አስራ ሁለት ከመቶ ብቻ መሆኑን አቶ ኃይለማርያም አስታውሰዋል። ኬንያ ከኢትዮጵያ ጋር የምታደርገው የንግድ ልውውጥ ከብሪታንያ ጋር ከምታደርገው እጅግ በጣም ያነሰ መሆኑን በምሳሌነት ጠቅሰዋል። የአውሮፓና የእስያ ሀገራት ግን የንግድ ልውውጣቸው በዚያው በአህጉራቸው ከሚገኙ ሀገራት ጋር መሆኑን አስታውሰዋል። ይህም ሆኖ በአፍሪካ አበረታች ጥረቶች መኖራቸውን የወቅቱ የአፍሪካ ሕብረት ሊቀመንበር ጠቅላይ ሚኒስትር ኃይለማርያም ጠቁመዋል። የአፍሪቃ ህብረት እንደ አውሮፓውያን የዘመን አቆጣጠር በ2018 የአፍሪቃን የምጣኔ ሀብት ማህበረሰብ መፍጠር አስደሳች ራዕይ አለው። በ2017 ደግሞ አህጉራዊ ነጻ የንግድ ቀጠና ለማቋቋም ስምምነት ላይ ደርሷል። በምስራቅና በደቡብ አፍሪቃ የሚገኙ 26 አገሮች የአህጉሪቱን ግማሽ የሚሸፍን ነጻ የንግድ ቀጠና ለማቋቋም እየሰሩ ነው። አስራ አምስቱ ደግሞ የጋራ የሆነ ውጫዊ ቀረጥ የሚኖረው የጉምሩክ ህብረት ለማቋቋም እየተዘጋጁ ይገኛሉ። የዛሬውን ስብሰባ ያዘጋጀው ከአርባ በላይ ብሔራዊ ምክር ቤቶች አባል የሆኑበት የፓን አፍሪካ ንግድና ኢንዱስትሪ ምክር ቤት ሲሆን የዚህ አህጉራዊ ተቋም ስራ አስፈጻሚ ዳይሬክተር ደግሞ ኢትዮጵያዊው አቶ ክቡር ገና ናቸው። ዛሬም እንደምናየው በአብዛኛዎቹ ተሳታፊዎች የቀጠናዎቹ ስራዎች እንኳን የገባቸው በየቀጠናው የሚደረገው ውይይቶች ምን ጋር ደረጃ እንደደረሱ እንኳን የሚያውቁ ባለመኖራቸው ይሄ ስብሰባ ነው እንግዲህ እንደዚ አይነቱን መረጃ ሊሰጣቸው የሚችለው። እዚህ ላይ ለምሳሌ የአፍሪካን ኢኮኖሚክ ማህበረሰብ በ2028 ለመፍጠር እንዲሁም አህጉራዊ የንግድ ቀጠና በ2017 ለመፍጠር የአፍሪካ ህብረት ራዕይ ማስቀመጡ ተገልጿል። ቅድም ጠቅላይ ሚኒስትሩ ባደረጉት ንግግር ስለዚህ ህብረቱ የያዘው ራዕይ ገና ከንግዱ ህብረተሰብ ጋር አልተቀናጀም፣ አልተዋሃደም። ይህ ጉባኤ ደግሞ ያን ሊያመቻች ይችላል ነው እያሉኝ ያሉት። በዚህ ልንገልጸው እንችላለን። አቶ ክቡር ለቪኦኤ እንዳሉት ስብሰባው በጠቅላይ ሚኒስትሩ የተገለጹትን አይነት የፖለቲካ ውሳኔዎችን ከመረዳት አንጻር በንግዱ ማህበረሰብ ዘንድ ያለውን ክፍተት ለመሙላት ያግዛል ጨምሮ ለሁለት ቀናት በሚደረገው ስብሰባ ነጻ የንግድ ቀጠናን ከመመስረት ጋር በተያያዘ ጽሁፎች ይቀርባሉ፣ ውይይትም ይደረጋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ